ሰላም ጠና ስጥልን የተከበራችሁ አድማጮች፣ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪ መሰናዶ ጀምሯል። ለምሽቱ የያዝናቸውን እናስታውቃችሁ። ፖለቲካ ፓርቲ ውስጥ ያሉ ሴቶች የሚወቅሱን እሱ ነው። ለምን እንድንታገሉላችሁ የተጠብቃላችሁ ለምናንተ ራሳችሁ አትታገሉም ይሉናል። ግን እንግዲህ እነሱ በፖለቲካ የሚሞክሩትን እኛ ደግሞ በሌላ መንገድ እንሞክራለን ክራለን ግን ብዙ ተስፋ የሚሰጥ አይደለም። ሴቶችን ወደ አመራር በማምጣቱ ዙሪያ ስላለው የኢትዮጵያ ወቅታዊ ሁኔታ በተመለከተ ዘገባ አለን። ከዚ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። ሌሎች መሰናዶዎችንም ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት ንጉሱ ታምሬ ደግሞ በድምፅና ምስል መንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁን ቆያለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ትግራይ ክልል በሀምሳ ሰባት ወረዳዎች በረሃብ ምክንያት ሀያ ሺ ተማሪዎች ትምህርት ማቋረጣቸውን የክልሉ ትምህርት ቢሮ አስታወቀ። ይህ የተማሪዎቹ አሀዝ በተገባደደው የካቲት ወር ላይ ብቻ የተመዘገበ እንደሆነም ቢሮ አስታውቋል። በቂ እርዳታ ምግብ በአፋጣኝ ካልደረሰና በትምህርት ቤቶች የምገባ መርሃ ግብርም ካልተጀመረ ለመዘጋት የተቃረቡ ትምህርት ቤቶች ብዙዎች እንደሆኑ የቢሮ ምክትል ኃላፊ አቶ ወረዳኤ ገብረ እግዚአብሔር ለአሜሪካ ድምጽ ተናግረዋል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። በትግራይ ክልል ባጋጠመው ረሃብ ከ223 ሺህ በላይ ተማሪዎች ከትምህርት ገበታቸው ሊርቁ እንደሚችሉ ባለፈው ጥር ወር የሰጠውን ጥቆማ ያስታወሰው የክልሉ ትምህርት ቢሮ ከ20 ሺህ በላይ ተማሪዎች ትምህርት እንዳቋረጡ አስታውቋል። ይህም ማሀዝ በመገባደድ ላይ ባለው የካቲት ወር ውስጥ ብቻ የተመዘገበ እንደሆነ የቢሮ ምክትል ኃላፊ አቶ ረዳኢ ገብረ እግዚአብሔር ለአሜሪካ ድምፅ ገልጸዋል። በቅሩ በዚህ ሳምንት ውስጥ እንኳን ከሰበሰብነው መረጃ ብናይ ሃምሳ ሰባት ወረዳዎች ብቻ የቅርቡ መረጃ እንኳን ብናይ ከ ከሀያ ሺህ በላይ ተማሪ ከትምህርት ቤት እንዳቋረጠ መረጃዎች እየመጡ ናቸው። በጉልበት መስራት የሚችል ተማሪ፣ የተወሰነ ተጉዞ ወደ ሆነ ነገር ማምጣት የሚችል ተማሪ ትምህርት ቤት ትቶ ወደ ምግብ ፍለጋ፣ ወደ ስደት፣ ወደ ልመና እየተሰማራ እንደሆነ በእድሜ መስራት ማይችሉ ብቻ ክላስ ውስጥ እየዋሉ በረሃብ እየተገረፉ እየተመለሱ ነው ያሉ። መስራት የሚችሉት ግን ያው እግራቸው ወደ አመራቸው ሂደት እየሄዱ ወደ ስደትም እየሄዱ እንደሆነ ተስፋ አስቆራጭ ሁኔታ እንዳለ መረዳት ይቻላል። ኢንፋክት በተጨማሪም ትምህርት ቤቶች በከፊል እየተዘጉ ናቸው ያሉት አቶ ረዳይ ሰባት ትምህርት ቤቶች በየጭላ አበርገለ ወረዳ በከፊል እንደተዘጉ በአስረጅነት ጠቅሰዋል። ትምህርት ቤቶቹ እስከ ስምንተኛ ክፍል የሚያስተምሩ ሲሆኑ ከአንደኛ እስከ አራተኛ ክፍል ማስተማራቸው እንዲቀጥሉ ሲደረግ ከአምስተኛ እስከ ስምንተኛ ክፍል የሚገኙ ተማሪዎች ግን ለምግብ ፍለጋ በመውጣታቸው ክፍሎቹ እንደተዘጉም አስረድተዋል። የትምህርት ቤቶች ምገባ ካልተጀመረና ለእርዳታ ፈላጊዎች አስቸኳይ የምግብ ድጋፍ ካልተደረገ የሚዘጉ ትምህርት ቤቶች ቁጥር እንደሚጨምር ምክትል ኃላፊው ስጋታቸው ጠቁመዋል። እንዳለ ክላስ ውስጥ ተማሪ የማይገኝበት እድል እየተፈጠረ ነው ያለው። ስምንተኛ ክፍል አታገኘውም። ከዚህ በፊትም ከሳምሬ አካባቢ ስምንተኛ ክፍል ስንፈተን ታህሳስ ወር በረሃብ ምክንያት ስምንተኛ ክፍል ፈተና መስጠት ያልቻሉ የተራዘመላቸው ትምህርት ቤቶች አሉ። ከዚህ በፊት የተቋረጠው እርዳታ በአግባቡ መልሰው ወደ ተግባር መግባት የተማሪዎች ምገባ በተለይ ስፔሻል አቴንሽን ተሰጥቶት በየትምህርት ቤቱ ህይወት የማዳን ስራ፣ ትምህርት የማስቀጠል ስራ ካልተሰራ ወደ መጋቢት ግንቦት እየተጠጋን ስንሄድ ሆል ትምህርት ቤቶች የመዘጋት እድላቸው በጣም ከፍተኛ ነው። አሁን ባለው ሂደት ከቀጠለ በሚቀጥለው ጊዜ ተማሪ ማናገኝበት ጊዜ ይፈጠራል። በአለም አቀፉ የህጻናት አድን ድርጅት የትግራይ ክልል ዳይሬክተር አቶ አታክልቲ ገብረ ዮሐንስ በትግራይ ክልል በጥር ወር ላይ የሚያጋጥም ረሃብ የተለመደ አይደለም ይላሉ። ሆኖም ጦርነትና ድርቅ ባሳደሩት ጫና ምርት በሚሰበሰብበት ጊዜ ከፍተኛ የምግብ እጥረት መከሰቱን አስረድተዋል። ረሀቡ በተለይ በህጻናትና እናቶች ላይ ጉልህ ጉዳት ማድረሱንም ገልጸዋል። ህጻናት በሁለት መንገድ ነው የሚጎዱት። አንዱ ያው ረሀቡ ራሱ አለ። ምክንያቱም በቂ የሆነ ሪሶርስ ቤት አይኖርም ሁለተኛ ደግሞ ትምህርት የማቋረጥ እድል ሊያጋጥማቸው ይችላል። ስለዚህ ይሄ ስኩል ፊዲንግ ፕሮግራም የሚባለው ነገር ለእነዚህ ቢያንስ ቢያንስ ተማሪዎቹ እንዲማሩ ለማድረግ አንዱ ትልቅ መካኒዝም ይሆናል ብዬ ነው የማስበው። በክልሉ በመጠለያ ማዕከላት ከሚገኙ አንድ ሚሊዮን ሰዎች ሀያ በመቶው የሚሆኑ ህጻናት ለምግብ እጥረት መጋለጣቸውን አቶ አታክልት አመልክተዋል። በተፈናቃይ ማዕከላት የሚገኙ ተማሪዎችን ተቋማቸው ምግብ በማቅረብ እንደሚያግዝ የዓለም አቀፉ የህጻናት አድን ድርጅት የትግራይ ክልል ዳይሬክተር ገልጸዋል። ሌሎች ረጂ ተቋማትም በክልሉ ማቅረብ የጀመሩት አስቸኳይ የምግብ እርዳታ እንዲያጠናክሩ ጥሪ አቅርበዋል። ይህም አርሶ አደሩ ምርቱን መሰብሰብ እስከሚችልበት ቀጣይ ዓመት ድረስ በተቀናጀ መልኩ መቅረብ እንደሚገባው አስገንዝበዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቐለም። በቱርክ ባለፈው አንድ አመት በትንሹ አራት መቶ ሶስት ሴቶች የተገደሉ ሲሆን አብዛኞቹ በአሁን አሊያም ደግሞ በቀድሞ የትዳር አጋሮቻቸው ጥቃት እንደተፈጸመባቸው ከአዝ ከስርዓተ ፆታ ጋር የተያዙ ግድያዎችን የሚከታተልና ለጥቃት ሰለባዎች ድጋፍ የሚሰጥ ቡድን አስታውቋል። በየአመቱ በቱርክ የሚገኙ የሴት አክቲቪስቶች በዓለም አቀፍ የሴቶች ቀን ይህንን በማስመልከት እንቅስቃሴዎችን ያደርጋሉ። የአሶሽትድ ፕሬስን ዘገባ ቆንጅታይ እንደሚከተለው ታቀርባለች። ቴሬም ኤፍሴልን ባሏ ለአመታት ባደረሰባት አካላዊና ስነ ልቦናዊ ጥቃት ተንገፍግፋ ለምን አልፈታውም ብላ በመወሰኗ ኢስታንቡል ውስጥ የምትሰራበት የውበት ሳሎን ድረስ ሄዶ በስደት ወቅት ሆኖ የገደላት። ሕግ አስከባሪዎች አጠገቧ እንዳትደርስ የሚል ትእዛዝ ቢሰጡትም በተደጋጋሚ ስራዋ ድረስ እየሄደ ሲያስፈራራት ቆይቶ ነው በኋላ የገደላት። ግድያውን ከመፈጸሙ ከአንድ ቀን በፊት ባለስልጣናት እንዳይደርስባት የተሰጠውን ትእዛዝ በመጣሱ አስረውት ከመረመሩት በኋላ ለቀውታል። የሟቿ እህት ሲግደም ኤቭሪል ይህንኑ በቁጭት ታስታውሳለች። የሞት መልእክተኛው እዚያው ስራዋ ቦታ እንደሚሄድ ባውቅ ኖሮ እከልክላት ነበር። ምን ያደርጋል፣ አልሆነም። እናቴን ዤ ሆስፒታል ይጄ ነበር ደወሉና፣ ድረሺ ማህተሬን ተጎድታለች አሉኝ። ስደርስ ህይወቷ አልፏል። ሙቴሬም ከመገደሏ ከአንድ ቀን በፊት ባሏ ደብድቧት ተይዞ ነበር። አቃቤ ህግ፣ አይ በጣምም አልመታትም አልገደላትም እኮ ብለው እንደለቀቁት ነው እህቷ የምትናገረው። ሙቴሬም ኤፍሲል ከተገደለች ከአስር አመታት በላይ አልፈዋል። እህቷ ባለስልጣናቱ የሴቶችን ደህንነት የሚያስከብረውን ህግ ስራ ላይ አውለው አስረው ቢያቆዩት ኖሮ እህቴ አትሞትብኝም ነበር ብላ በጣም ነው ምታዝ። ነው ፍትህ እስከሌለ፣ ወንዶች እንደፈለጋቸው እስከሆኑ ድረስ የሀገራችን ሴቶች እንዳለቀሱ ነው የሚኖሩት፣ ትላለች የሟች እህት ሲግደም ኩዜይ። ከሞቶች 12 ዓመት አልፏል። እኔ ግን አሁንም ራሴ እንዳጠፋው ነው የሚሰማኝ። ያን ዕለት ብኖር ኖሮ አስሬም ቢሆን አስቀራት ነበር፣ ወይም አብሬያት እሄድ ነበር። እሷ አልፋለች። እኔ ካለሷ በስቃ ይኖራለሁ። በእርግጥ ህይወት ይቀጥላል። እንበላለን፣ እንጠጣለን፣ እንስቃለን፣ እናወራለን እናፈቅራለን። ቢሆንም ያንን ቀን በቀን ሀምሳ ጊዜ አስታውሰዋለሁ። በጣም ከባድ ነው። አላለቅ ስመላለሁ፣ ግን አልችልም እንደ አውሮፓውያን የዘመን አቆጣጠር በ2013 በኤፕሪል ላይ የተፈጸመው ግድያ የቱርክ ሴቶች ደህንነት በተጠናከረ መንገድ እንዲጠበቅ ብዙዎች ድምፅ እንዲያሰሙ አነሳስቶ ነበረ። ይሁን እንጂ ሴቶችን ከግድያ ለመታደግ ይህ ነው የሚባል የተሻለ እርምጃ እንዳልተወሰደ በትግሉ ላይ ያሉ ሰዎች ይናገራሉ። የሴቶችን ደህንነት ለመጠበቅ የሚጠቅሙ ህግጋት ስራ ላይ በደንብ አልዋሉም፣ ድርጊቱን የሚፈጽሙ ወንዶችም በህግ ተጠያቂ እየተደረጉ አይደሉም በማለት ማለት ነው የሚያማርሩት። ቱርክ ውስጥ ባለፈው 2023 ዓ.ም ቢያንስ 403 ሴቶች ተገድለዋል። አብዛኞቹ የተገደሉት አብሯቸው በሚኖሩት ወይም በፈቱት ባላቸው ወይም በሌሎች ቅርባቸው በሆኑ ወንዶች የተገደሉም እንዳሉባቸው በሴቶች ላይ የሚፈጸም ግድያ እናስቆማለን በሚል ስያሜ የሚንቀሳቀስ ጾታን መሰረት ያደረጉ ግድያዎችን የሚከታተልና የጾታዊ ጥቃት ሰለባዎችን የሚረዳ ስብስብ አመልክቷል። 2024 ዓ.ም ከገባ ብቻ ቱርክ ውስጥ 71 ሴቶች ተገድለዋል። ሰባቱ የተገደሉት ባለፈው ሳምንት ማክሰኞ እንደሆነ ነው የተመለከተው። በአንድ ቀን በዚህ ብዛት ቱርክ ውስጥ ሴቶች የተገደሉበት የሚታወቅ ጊዜ እንደሌለም ተጠቁሟል። የስብስቡ ዋና ጸሐፊ ፊዳን አታሴሊም ለግድያዎቹ በምክንያትነት የሚበዛው ሕዝቧ የእስልምና እምነት ተከታይ በሆነው በቱርክ ስር የሰደደው ወንዶች በበላይነት የሚታዩበት ባህል አንዱ መሆኑን ይናል ገራሉ ስምምነት ከሌለበት የትዳር ይሁን የፍቅር ጓደኝነት ግንኙነት ለመላቀቅ የሚፈልጉ ሴቶች ቁጥር እየጨመረ መምጣቱንም ይጠቅሳሉ። ከቤት ውጭ ስራ ላይ ለመሰማራት የሚፈልጉ ሴቶችም ቁጥር መበራከቱን ያነሳሉ። ሴቶቹ የተገደሉት ወይ ፍቺ ስለጠየቁ ወይ ደግሞ ከቤት ውጭ ስራ መስራት ፈልጋለው ስላሉ ወይም ደግሞ የፍቅር ጓደኝነትና ቆሙም በማለታቸው መሆኑን ሲሆን ያየ ነው። ከሶስት አመታት በፊት የጸደቀውንና የኢስታንቡል ድንጋጌ በሚል ስያሜ በሴቶች ላይ የሚፈጸም ጥቃትን ለመከላከል በአውሮፓ ሀገሮች የተፈረመውን ድንጋጌ በግንባር ቀደምነት የፈረመችውና ያጸደቀችው ቱርክ ነበረች። ነገር ግን ፕሬዚደንት ሬቼፕ ታይብ ኤርዶዋን ቱርክ አስር አመታት ያህል ከቆየች በኋላ ከስምምነቱ ማስወጣታቸው ተቃውሞ ቀስቅሶ እንደነበረ የሚዘነጋ አይደለም። ፕሬዚደንቱ ቱርክን ያስወጧት ውሉ ከወግ አጥባቂ ሴቶቻችን ጋር ይጣረሳል፣ ቤተሰባዊ ባህሎቻችንን ይሸረሽራል፣ ፍቺም እያበረታታ ነው ባሉ ቡድኖችና በራሳቸው ፓርቲ ባለስልጣናት ግፊት ነው። ራሳቸው ኤርዶዋንም ቢሆኑ ሴትና ወንድ በአፈጣጠራቸው እኩል ናቸው ብለው እንደማያምኑ፣ የሴት ቅድሚያ ትኩረቷ ቤተሰቧና ልጆቿ መሆን እንዳለባቸው ተናግረው ነበር። የአውሮፓ ውል ለእኛ አያስፈልገንም፣ እኛው ራሳችን በሴቶች ላይ የሚፈጽመው ያለውን ግድያ እናስቆማለን ሲሉ ቃል ገብተው ነበረ። ባለፈው ዓመት መንግስታቸው ሴቶችን አላስገባ አላስወጣ ብሎ መከታተልን በሁለት ዓመት እስራት የሚያስቀጣ ወንጀል ያደረገ ሕግ እንዲወጣ አድርጓል። አታሰሌም የኢስታንቡሉ ድንጋጌ ተጨማሪ ማጠናከሪያ እንደሚሆን በማስገንዘብ ቱርክ ወደ ስምምነቱ ተመልሳ እንድትቀላቀል ያሳስባሉ። እሳቸው የሚመሩት ድርጅትም የጥቃት ዛቻ የሚሰነዘርባቸው ሴቶች ይህንኑ ድርጊት የ የሚያስታውቁበት የስልክ መስመር እንዲከፈት ተጨማሪ መጠለያዎችም እንዲከፈቱ ጠይቋል። ፍርድ ቤቶች ጥቃቱን የሚያደርሱት ወንዶች በሴቷ ተገፋፍተው ነው ወይም ተጸጽቷል፣ ወይም በክስ ሂደት ወቅት ጥሩ ምግባር አሳይቷል እያሉ ጥቃት ፈጻሚዎቹን ይለቃሉ በማለት ለሴቶች ደህንነት ተሟጋቾች ይናገራሉ። የቱርክ ሴቶች በነጻነት በእኩልነት ለመኖር ይፈልጋሉ። ሴቶች ተለውጠዋል። በአውንታዊ መልኩ ተቀይረዋል። መብታቸው መከበር አለበት። ወንዶቹ ይህንን መቀበል ስለማይፈልጉ የሴቶችን እድገት በጉልበት ሊያፍኑት ነው የሚፈልጉት አያይዘውም አታሰሌም በሴቶች ላይ የሚፈጸመው ግድያ በሙሉ ለመከላከል ይቻል ነበር ብለን የምናምነው ጥያቄው ለምንድን ነው ለመከላከል ያልተቻለው ነው። የፖለቲካ ስልጣን ላይ ያለው አካል ከሴቶቹ እርምጃ ጋር አብሮ የሚሄድ እርምጃ መውሰድ እንዳለበት በግልጽ የሚያሳይ ጉዳይ ነው። ሕጉ በትክክል ስራ ላይ መዋል አለበት። ቱርክ ውስጥ በየአመቱ በዓለም አቀፍ የሴቶች ቀን ማርች ኤይት እለት እንዲሁም ህዳር 25 ቀን በሚውለው ዓለም አቀፍ በሴቶች ላይ የሚፈጸም ጥቃት አስወጋጅ ቀን ሰልፍ ወጥተው ለሴቶች የተሻለ ጥበቃ እንዲደረግ ቱርክ ወደ አውሮፓ ውል እንድትመለስ ይጠይቃሉ። ባለስልጣናቱ ግን በደህንነትና የህዝባዊ ስነ ስርዓት ጉዳዮችን በምክንያትነት እየጠቀሱ ሰልፎችን ይከለክላሉ። ኢ ሲል በ18 ዓመቷ ከቤተሰቧ ኮብልላ ባገባችው ባሏ አካላዊና ስነ ልቦናዊ ጥቃት ሲደርስባት የነበረ ሲሆን ከ13 ዓመት የትዳር ጊዜ በኋላ በቃኝ በዚህ ሁኔታ አልኖርም በማለቷ ነው የገደላት። በአሁኑ ወቅት እድሜ ይፍታ ተፈርዶበት እስር ላይ ነው ያለው። ሴት ሆኖ ቱርክ ውስጥ መኖር በጣም አስቸጋሪ ነው። የእኛ ልጆች እኛ ባለፍንበት እንደማያልፉ ተስፋ አድርጋለሁ። እንደ እግዚአብሔር ፈቃድ በሀገራችን ፍትህ ይሰፍናል። ሴቶች ደህንነታቸው ሊጠበቅ ፍትህም ሊያገኙ ይገባል ብላለች። ወቅታዊው የኢትዮጵያ የፖለቲካ ሂደት ውስጥ የሴቶች ተሳትፎ እየቀነሰ መምጣቱን በዘርፉ የተሰማሩ ሶስት የሴቶችና የሰብአዊ መብት ድርጅት መሪዎች ለአሜሪካ ድምጽ ተናገሩ። ሴቶች ከመንግስታዊ ተቋማትና ከውሳኔ ሰጭነት ክልል ውጪ የሆኑ መምጣታቸው የሴቶችን መብት ለማስከበር አዳጋች መሆኑን ተናግረዋል። ደረጀ ደስታ በዙሪያ ያጠናቀረው ዘገባ ተከታዩ ነው። የምንሰራው በሀገሪቱ የሴቶች የፖለቲካ ተሳትፎ ቢያንስ 50 ከመቶ እንዲሆን ለማስቻል ነው የሚሉት የትምራን አገር በቀል የሲቪል ማህበረሰብ ተቋም ስራ አስኪያጅ ወይዘሮ ኢየሩሳሌም ሰለሞን ናቸው። ትምራን ሴቶች በፖለቲካው ዘርፍ ትርጉም ባለው ሁኔታ መሳተፍ እንዲችሉ፣ ወደ አመራር እንዲመጡ፣ አመራር ላይ ያሉት ሴቶችም ቦታቸውን አስጠብቀው መቆየት እንዲችሉ ለመርዳት የተቋቋመች ተቋም ናት ይላሉ። ይሁን እንጂ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከዘለቁ ወዲህ የጾታን ፖለቲካ አስመልክቶ የተሻለ ማካሄድ ታይቶ የነበረ ቢሆንም አሁን ግን ተቃራኒውን አቅጣጫ መያዙን ያስረዳሉ። ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡ ጊዜ ካቢኔቱን ሀምሳ ፐርሰንት ሴቶች እንዲሆኑ አድርገው ነበረ። አሁን ቀንሷል። ሌሎችም ቦታዎች ላይ በሕዝብ ተወካዮች ምክር ቤትም እንዲሁም ደግሞ ሌሎች ቦታዎችም ላይ የሴቶች ተሳትፎ በሚፈለገው መጠን ወይም ከወንዶች እኩል በሆነ ሁኔታ አይደለም። ይህንኑ ሀሳብ የሚጋሩት ስብስብ ለሰብአዊ መብት በኢትዮጵያ የተባለው ድርጅት ዳይሬክተር መሆናቸውን የሚናገሩት ወይዘሪት መሰረት አሊ ያለፉት አምስት ዓመታት የሴቶች የፖለቲካ ተሳትፎን አስመልክቶ አበረታች ሁኔታዎች ታይተው እንደነበር ይገልጻሉ። ይሁን እንጂ እንደ ምክር ቤቱና ስራ አስፈጻሚ ሁሉ በሌሎችም ዘርፎች ታይተውና መልሰው ደግሞ ቀስ በቀስ ተቀልብሰዋል ያሏቸውን የሴቶች የፖለቲካ ተሳትፎ እንደሚከተለው ይገልጻሉ። ከዛም በተጨማሪ ደግሞ በተለያየ የመንግስት ስትራክቸር ውስጥ ብዙ ሴቶች የተሾሙበት ጊዜ ነበር። ያ በራሱ መነቃቃቱን ፈጥሮ ነበረ። ከሱ በመቀጠል ደግሞ የስድስተኛው ሀገር አቀፍ ምርጫ ተካሂዶ ስለነበ ብዙ በተለይ ወጣት ሴቶች ወደ ፖለቲካው ደፍረው እንዲመጡ ሀሳባቸውን መግለጽ የሚችሉበት እድሎች ተፈጥሮ ነበር። ከዛ በኋላ ግን ቀስ በቀስ እያየ ነው እየተገለበጠ ነበር ይመጡ። ወይዘሪት መሰረት በሴቶች ይመሩ ነበር ካሏቸው ተቋማት መካከል በምሳሌነት በመጥቀስ ለዚህ ችግር አስተዋጽኦ አድርገዋል የሚሉትንም ጉዳይ አብረው ያነሳሉ። ለምሳሌ ተቋማቱን ማየት እንችላለን። በሴቶች ይመሩ የነበሩት እንደ ጠቅላይ ፍርድ ቤት፣ እንደ ምርጫ ቦርድ ያሉት ኃላፊዎቻቸው ለቀዋል። የሀምሳ ፐርሰንት የነበረው የብድስሎች ምክር ቤት አሁን በጣም ወደ ሰላሳ አንድ ፐርሰንት ወርዷል። እንደገና ደግሞ ከስድስተኛው ሀገር አቀፍ ምርጫ ጋር በተያያዘ ከዚህ በፊት የነበረው የፓርላማ የሴት ተወካዮች ቁጥሩላ ወርዷል እና ይሄ እንግዲህ ሀገሪቱ እያለፈችበት ካለው የፖለቲካና የኢኮኖሚ ችግሮች ጋር እያለፍንባቸው ያለ ነው። የግጭት የጦርነት ቀውሶች በራሱ ደግሞ የራሱ አስተዋጽኦ አለው ብዬ አስባለሁ። ሂደቱን ስናይ ሚዛናዊ መሆን ይገባናል የሚሉት የሴታዊት ንቅናቄ መስራችና አስተባባሪ ዶክተር ሰን ተፈራ መጀመሪያ ላይ እንደ ህልም ታይቶን የነበረው ደንገር ድንገት መጥፋቱ አስደንግጦናል ይላሉ። በዓለም ላይ ካሉ ጥቂት አገራት የሚኒስትር ምክር ቤታችን እኩል ጾታ ተዋጽኦ ነበረው። የፕሬዚደንት ተሾሙልን። ብዙ ትላልቅ ቦታዎች ላይ የምናደንቃቸው የምናከብራቸው ሴቶች ተሾሙና እንደ ህልም ነበር። ያን ሰሞን ጥሩ ነው እነሱ ነገሮች በማየታችን ጥሩ ነው ግን በጣም ደግሞ ባላሰብ ነው ፍጥነት ነው ያጣናቸው። ምክንያቱም ጊዜ በሹመት እና በጠቅላይ ሚኒስትሩ ፈቃድ የመጣ ነገር ያው በሹመት የመጣ ነገር በሹመት ሊጠፋ ይችላል ና ግን ቶሎ ሆነብን እዚህ ሁሉ መካከል የሴቶችን የፖ ተሳትፎ በህግ የማሳደግ መልካም አጋጣሚ አምልጦናል ሲሉም ዶክተር ስን እንደሚከተለው ያስረዳሉ። የሴቶች ተሳትፎ አንደኛ በዚህ ጊዜ የእውነት ለለውጥ ቆመ መንግስት ወይም የፖለቲካ አሰራር ቢሆን ህጎች ሲሻሻሉ ወደ ህግ እንዲገባ የበለጠ ጥረት ማድረግ ቻል ነበረ በህግ አውጪውም አካል በህግ አስፈጻሚውም አካል እና እሱ ትልቅ እድል አምልጦናል አሁን ስለ ፖለቲካ ተሳትፎ ስትጠይቅ የፖለቲካ ፓርቲዎችና ምርጫ ህግ በቅርብ በዚህ በለውጥ ጊዜ ጊዜ ነው ህጎ የተሻሻለው እና የእውነት በጣም ጥሩ እድል ነበረ ቶችን ተሳትፎ ወደ ህግ እንዲመጣ ኮታ እንዲቀመጥ በህግ ሙከራ ተደርጎ ነበር ያለ ያለምንም ኮታ ነው ያለፈው ወይዘሮ ኢየሩሳሌም የፖለቲካ ተሳትፎ ስንል ግን የፖለቲካ ስልጣንን ብቻ የሚመለከት ብቻ ሳይሆን ሴቶች በየትኛውም የአገሪቱ ፖለቲካዊ ወቅታዊና የሰላም ጉዳዮች ላይ ያላቸውን ተሳትፎ የሚመለከት መሆኑን ያስረዳሉ። ይሄንን ስንል ግን የፖለቲካ ተሳትፎ የምንለው የግዴታ ሊደርሽፕ ፖዚሽን እናያዝ ብቻ ሳይሆን እያንዳንድ የፖለቲካ አክቲቪቲዎች፣ ለምሳሌ ሰላም ግንባታ የፖለቲካ ስራ ነው። ሀገራዊ ምክክር የምንለው እንደዛው፣ እንዲሁም ደግሞ አሁን እየመጣ ያለው ቻንጅና ዝሲ እነዚህ ሁሉ ቦታዎች ላይ ሴቶች ትርጉም ባለው ሁኔታ ከወንዶች እኩል መሳተፍ መቻል እንዳለባቸው እናስባለን። ሆኖም ይሄ በሚፈለገው መልኩ ሴቶች እየተሳተፉ አይደለም። እየተሰሩ ያሉ የሰላም ግንባታ ስራዎች ብንመለከት በበቂ ሁኔታ ሴቶች የተሳተፉባቸው ስራዎች አይደሉ። ለምሳሌ ከዚ በፊት ተደረጉ የተባሉ የሰላም ስምምነቶችን ብንመለከት አንድም ሴት ያልተሳተፈችበት የሰላም ስምምነቶች እንዳለ እንገነዘባለንና የሴቶች ቁጥር በፖለቲካ ተሳትፎ ውስጥ በቂ በሆነ ሁኔታ የሚታይ ቁጥር የለም ለማለት እንገደዳለን። እኛም አንዲት ሀገር በሴቶች መብቶች አጠባበቅ በኩል የምትለካበት መመዘኛ ይኖር ይሆን? ይህን ለማወቅ መጠየቅ ያለባቸው ጥያቄዎች አሉ ይላሉ ዶክተር ስህን። ዋናው ጥያቄ ደህንነት ነው። ደህንነት ማለት ዋናው አንዲት ሀገር ለሴቶች ትመቻለች ብሎ መለኪያው የጥቃት መጠን ነው፣ የጾታዊ ጥቃት መጠን በተለይ ኢትዮጵያ በጣም እየወደቀችበት ያለው ባሮሜትር እሱ ነው። በሰላሙም ጊዜ እኳ አንድ ሴት ወጥታ መግባት በሰላም የማትችልበት ብትደፈር ፍትህ የማታገኝበት በቃ ፍትህ ቀልድ የሆነበት ጊዜ ነው ያለ በጦርነት ሲሆን ደግሞ በጣም እየሰፋ እየተለመደ አንድ ጥቃት ሌላውን እየወለደ እየሄደ ስለሆነ ነው ስለዚህ ዋናው መጀመሪያ እሱ ነው ከእዛ ውጭ ያሉ በጤና ማለት ይቻላል አሉ የተቀመጡ መስፈርቶች ለምሳሌ በወሊድ የሚሞቱ ሴቶች ቁጥር በጨቅላነት የሚሞቱ ህጻናት ቁጥር፣ የትምህርት አቅርቦት፣ ልጆችና ወንዶች እኩል ትምህርት ቤት ይገባሉ ወይ? መግባታቸው አይበቃም፣ እኩል ይጨርሳሉ ወይ? ከዛ ዩኒቨርሲቲ በኩል መጠን ይገባሉ ወይ? የፖለቲካ ተሳትፎ እስካሁን የተነጋገርነው እና ከቁጥር ባለፈ እነዚህም ፍትሃዊነት የሰፈነባቸው ነገሮች በምን መልክ ነው እያሻሻልን ያለ ነው? በቂ ህጎች አሉ ወይ? ድንጋጌዎች አሉ ወይ? ካሉ ይተገበራሉ ወይ? የዓለም አቀፍ ስምምነቶች ኢትዮጵያ ስታማም በበደንብ በቂ የሆነ የህግ ማቀፎች አሉ። ሁሉም ያስፈልጉን አለን ማለት አይደለም። አሁን ለምሳሌ በጣም ብዙ አመት እየጠበቅን እስካሁን ያልጸደቀው፣ እንደም ወደ ኋላ የተመለሰው ለፆታዊ ጥቃቶች ዙሪያ አንድ ፖሊሲ እንደውም ህግ እንዲኖር ነው ብዙዎቻችን የምንፈልገው ከበፊትም ስንጠይቅ የነበረው ግን እስካሁን አልረቀቀም ብቻ ሳይሆን እንደውም ምን ያስፈልጋል ሴቶች ፖሊሲ ላይ አልተካተተም ወይ የሚል ወደሚል ጥያቄ መንግስት እየሄደ ነው እና በተለይ በጦርነቱ ምክንያት ከፍተኛ መሸራተት ነው ደረሰብን ወይዘሮ ኢየሩሳሌም በፖለቲካው ውስጥ ለሴቶች ተሳትፎ አነስተኛ መሆን ከሚጠቀሱ ምክንያቶች መካከል ራሳቸው ሴቶችን ጨምሮ ማህበረሰቡ ለፖለቲካው ዘርፍ ያለው አመለካከትና ፍራቻ ነው ይላሉ የማህበረሰቡ አመለካከት አንዱ ምክንያት ሊሆን ይችላል በተለይ ማህበረሰቡ ስንል ራሳቸውንም ሴቶችንም የሚያካትት ነው። ፖለቲካን የመፍራት ወደ ፖለቲካው ለመምጣት ፍላጎት የማጣት ፖለቲካ ለወንድ የተተወ ኮንሰፕት እንደሆነ የማሰብ በማህበረሰብ ውስጥ ሴቶች ብቻ ሳይሆኑ ወንዶችም ፖለቲካና ኤሌክትሪክ በሩቁ ነው የሚል አባባልም አለ። ይህ አንዱ ምክንያት ነው። እኔ የፖለቲካ ቁርጠኝነትም ነው ኢብን የተጻፈውን ህገ መንግስት እንኳን ለማስፈጸም ቁርጠኛ የሆነ አመራር ማጣትም ነው። በአንድ ሰው ተነሳሽነት ብቻ የሚመጣ ነገር አይደለም። ይሄ ስትራክቸራል የሆነ መዋቅራዊ ስርዓት መዘርጋት ያስፈልጋል። ሴቶችን ወደ ፖለቲካ ተሳትፎ ለማምጣት ፖለቲካ ፓርቲዎች ሴቶችን እንዲያሳተፉ ለማድረግ ካላሳተፉ ደግሞ ምናልባትም በፖለቲካ ውስጥ እንዳይሳተፉም የማገድ ቁርጥ የሆነ ህግን ማስቀመጥ፣ ይህ ብቻ ሳይሆን ኢንሴንቲቮችን ማዘጋጀት፣ ብዙ ሴቶችን ላመጡ የፖለቲካ ፓርቲዎች ያሉ ኢንሴንቲቮችን ማስቀመጥ ማዘጋጀት ያስፈልጋል። ተቃዋሚ ፓርቲዎችና በህብረተሰቡም ዘንድ ሴቶች ላይ ያለው አመለካከት ከመሻሻል ይልቅ እየባሰበት የሄደ ይመስላል የሚሉት ዶክተር ስህን ወደ ፖለቲካው መድረክ በመጡ ሴቶች ላይ የሚሰጡ አስተያየቶች ሴቶችን ከፖለቲካው መድረክ እየገፉ መሆኑን በመጥቀስ ይከራከራሉ። አብሮት ደግሞ ፖለቲካል ፓርቲዎች ውስጥ የእውነት በጣም ለሴት ማይመች እንበለው በጣም የወንድ የሆነ ባህሪ አለ በፊት ከነበረው በጣም የተቀየረ ይመስለኛል። በፊትም ይኖራል እርግጠኛ ነኝ፣ ግን አሁን ደግሞ የበለጠ ስንሰማ ትንሽ ምቾት የሚነሳን በሴቶች ዙሪያ የሚቀለዱ ቀልዶች፣ አይን ያወጣ ጾታዊ ትንኮሳ የእውነት ይገርማል። ምክንያቱም እነዚህም ባለስልጣን ሴቶች ናቸው እና በከፍተኛ አመራር ላይ የላሉ ላይሆን ይችላል ግን ወደ ታች ሆነው ግን በዛው በፖለቲካ ስትራክቸር ውስጥ ያሉ ሴቶች በጣም አማረው ሲናገሩ ተማለሁ ነው። ይሄ ደግሞ የትም ቦታ ነው። ሴቶች ፖለቲካ ውስጥ አይቆዩም ይባላል፣ ግን ማይቆዩ እስኩ በዚህ ምክንያት እየተገፉ ነው የሚያወጡት። በተፎካካሪ ፖለቲካል ፓርቲዎች ውስጥ ደግሞ በጣም ይጫናል ይሄ ነገር፣ ምክንያቱም አንደኛ የፖለቲካ አወቃቀሩም የምርጫ ከሄዳውን ፈስት ፓስት ዘ ፖስት ሲሆን ሴቶችን ወደ ፊት ማምጣት ፖለቲካል ፓርቲዎችም ይሰራሉ። በቃ ይመረጥልናል ብለው የሚያስቡትን ወንድ ነው እንጂ ብዙ ጊዜ ሴትን ማቅረብ ለእነሱ የሚያዋጣ አካሄድ አይደለም፣ እና ሴቷ ሲጀምር ታግላ ነው ፓርቲ የምትሰማው የሆነ ሚና ሊሰጣት የሆነ አነስ ያለ ሚና ይሰጣታል። ከዛ በኋላ ደግሞ ለምርጫ የማትቀርበው ከባሏ ጋር ተጣልታ፣ በቤተሰብ ተቆጥታ፣ ሶሻል ሚዲያ ላይ ተሰድባ፣ ከዛ ደግሞ እንደገና እንዲተጋፈጪ ማለት እኔ ራሴ የማላረገው ነገር ስለሆነ የእውነት ይከብዳል። እና ሁልጊዜ ያሁን ፖለቲካ ፓርቲ ውስጥ ያሉ ሴቶች የሚወቅሱ እሱ ነው። ለምን እንድንታገልላችሁ ትጠብቃላችሁ? ለምን እናንተ ራሳችሁ አትታገሉም? ይሉናል። ግን እንግዲህ እነሱ በፖለቲካ የሚሞክሩትን እኛ ደግሞ በሌላ መንገድ እንሞክራለን። ግን ብዙ ተስፋ የሚሰጥ አይደለም። ጥናቶችና ዘገባዎች እንደ ወረዳና መካከለኛ አስተዳደራዊ የፖለቲካ እርከን ውስጥ ባሉ መዋቅሮች ውስጥ የሴቶች ቁጥር መጨመሩን ያስረዳሉ። የብልጽግና ፓርቲም ለዚህ ከፍተኛውን አስተዋጽኦ እንደሚወስድ ይናገራል። ዓለም አቀፍ የሴቶች ቀን ማርች ኤት ዝግጅት ላይ ንግግር ያሰሙት የአዲስ አበባ ከንቲባ አዳነች አቤቤ ሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ያስችላሉ የተባሉ ስራዎች በመንግስት መከናወናቸውን ገልጸው በፖለቲካ በማህበራዊና ኢኮኖሚያዊ ተጠቃሚነታቸውንና ተሳትፏቸውን ለማስፈን የሚያስችሉ እቅዶች ተቀርጸው ተግባራዊ መደረጋቸውንና ተግባሩ ስኬታማ መሆን መቻሉንም ተናግረዋል። ዶክተር ስህን ግን ገዢውን ፓርቲ መቀላቀል ቀላል ነው ይላሉ። የሴቶች ወደ ብልጽግና ፓርቲ መግባት የሴቶችን መብት ከማስከበርና ከፖለቲካ ተሳትፎና ወሳኝነትን ከማሳደግ ጋር የተገናኘ አይደለም በማለት ይሟገታሉ። ገዢ ፓርቲን መቀላቀል ቀላል ነው። በጣም የገንዘብ ጥቅም ስላለው አብሮት የሚመጣ ብዙ አድቫንቴጅ ስላለው ከበፊትም ቀላል ነው፣ ደግሞ ይፈለጠ ቀሏል፣ ብዙ ኢንሰንቲቭ አለው። ግን ገዢ ፓርቲን ሴቶችን ሲሰበስብ የእውነት ተኩልነት አንጻር ነው ወይ ለምን የሚለውን ትንሽ መጠየቅ ያስፈልጋል። ምክንያቱም በተለይ በጠቅላይ ሚኒስትሩ ንግግሮች ላይ የእውነት አሁን እንደውም ትንሽ ገታ አድርገውታል፣ ግን አንድ ሰሞን በተለይ በጣም ያስደነግጠን አባባሎች ነበሯቸው። ሴቶችን የምንሾመው ስለሚታዘዙን ነው ወይ ፍትህ አያጎድሉም? ይሄ በቃ ለሴት የታጠረ አይነት ምልከት አለና ሁሉም የተሾሙ ሴቶች እነዚህን ያሟላሉ ማለት ልክ አይደለም። ብዙ በደል በሴት አመራርም ሲደረግ ስለምናይ እና እንደዚህ እንደ ችሮታ የሚሰጥ ነገርማ አደገኛ ነው። ችሮታ ሳይሆን ቁመርት ነው። የገዥ አመራር ወይ የገዥ ፓርቲ ውስጥ ያለው ሴቶች ተሳሳይ እንደዚህ ይመስለኛል። በጣም በቅርበት ባላቀውም ፖዚሽን ወይ በጥቅም ደረጃ ሊጠቅም ይችላል፣ ግን በግል ደግሞ ብዙ ዋጋ ያስከፍላል። ምክንያቱም የፖለቲከኛ መሆን አሁን እኛ እንትን ስልጠና ምንም ስናደርግ ለአስተዳደሮች አንዳንዴ ስለምንጋበዝ ሄደን እናደርጋለን እና ሁል ጊዜ በጣም የሚከብዳቸው የስራው ኃላፊነት ብቻ ሳይሆን አብሮት የሚመጣው የቤተሰብ ጫና ለምሳሌ፣ ቅዳሜ እሁድም ሊሆን ይችላል የፓርቲ ስብሰባ መስጠት ካለባቸው ጊዜ አንጻር በጣም ከባድ ጫና ሆኖ ትዳራቸውንም ሲፈታተን የእውነት በጣም ብዙ የአእምሮ ጭንቀትን ውስጥ ሲከታቸው እንሰማለን። በፖለቲካ ውስጥ የሴቶች ኮታ መሻሻል ብቻውን ለውጥ አያመጣም የሚሉት ወይዘሪት መሰረት ይህ ሁሉ ሊስተካከል የሚችለው የሴቶችን ተሳትፎና ውሳኔ ሰጭነት የሚያስጠብቅ የሕግና ፖሊሲ ማዕቀፍ ሲኖር ብቻ ነው ይላሉ። አሁንም ለእኔ የሚታየኝ ነገር የሕግና የፖሊሲ ማዕቀፍ የሌለው ውክልና ወይም ደግሞ ለቁጥር ብቻ የሚሆን ውክልና ፍሬ አያሰራም። ይሄ የፖለቲካል ዲሲሽን ፓወር ካልተሰጣቸው ሴቶቹ በሚኒስትሮች ምክር ቤትም ቢሆን በሕዝብ ተወካዮች ምክር ቤትም ቢሆን ይሄ ይሄኛው ዲሲሽን ፓወር እና የዲሲሽን ስፔስ ካልተሰጣቸው ድረስ ለውጥ ያመጣል ብዬ አላስብም። በረው አሁንም ፓተርኑ እንደዛ ነው የሚመስልቸው። አዳዲስ የሚገነቡ ተቋማት ለምሳሌ በቅርብ ጊዜ እንግዲህ በጣም ትልቅ መነጋገሪያ የነበረው የሀገር አቀፍ የምክክር ኮሚሽኑ እንደዚሁ ሴቶች ኮሚሽነርነት እንዲሾሙ የሲቪል ማህበራት ድርጅቶች በጣም ብዙ ስራ ሲሰሩ ነበር፣ ውትወታ ሲያደርጉ ነበር። ግን እንዳልኩ የሚያስገድድ ፖሊሲና የህግ ማዕቀፍ ስለሌለ እሱም ውጤታማ ነው ብዬ አላስብም። ስለዚህ አዳዲስ ተቋማት ሲገነቡ ግዴታ መሆን መቻል አለበት ብዬ አስባለሁ። ይሄን ያህል ፐርሰንት አመራሩ ላይ ሴቶች መኖር መቻል አለባቸው፣ መኖር ብቻ ሳይሆን ውሳኔ ላይ መሳተፍ መቻል አለባቸው ብዬ አስባለሁ። የመንግስት ተወካዮችን በዚህ ጉዳይ ለማነጋገር ያደረግነው ሙከራ ባይሳካም ፕሬዚደንት ሳለወርቅ ዘውዴ በ በዓለም አቀፍ ደረጃ ለ113ኛ ጊዜ በኢትዮጵያ ደግሞ ለ48ኛ ጊዜ በተከበረው ዓለም አቀፍ የሴቶች ቀን በዓል ላይ ባሰሙት ንግግር የምንጠይቀው ልዩ መብት ሳይሆን የተሰጠ መብት ሁሉ ለሁላችንም እኩል እንዲሰራ ነው ብለዋል። ሆኖም አሁንም ሴቶች በኢኮኖሚ በማህበራዊ ጉዳዮችና በፖለቲካ የሚገባቸውን ያህል እኩል ተጠቃሚና ተሳታፊ መሆን እንዳልቻሉና ሴቶችን ማብቃትና ተሳታፊነታቸውንና ተጠቃሚነታቸውን ማረጋገጥ እንደሚገባ ፕሬዚደንት ሳለወርቅ ዘውዴ ገልጸዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታነኝ ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን፣ የዕለቱን መሰናዶ እዚ ላይ ፈጽመናል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪዮ አምሃሪክ የፌስቡክ ገጻችን ላይ በመግባት ለጋቢና ቪዮ እያላችሁ አድርሶ ስል ቁጥራችሁን ብትተውልን እዛ ላይ እንደውልላችኋለን። መሰናዶውን ስመራ አብሬያችሁ የቆዩት ኤደን ገረመው ነኝ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ሲከውንልን ነበር። ከመላው የአሜሪካ ድምፅ የዲጂታልና ና የስቱዲዮ ባለሙያዎች ጋር በመሆን እዚ ላይ እንሰናበታለን። ሰላም ጠናስጠለን። ደህና ሁኑ።